የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ባለመሟላቱ ምክንያት በአቶ ሀብታሙ አያሌው ላይ በተጣለ የጉዞ እገዳ ውሳኔ መስጠት እንዳልቻለ አስታውቋል። የቤተሰቡ አባላት እንደገለጹት የተፈጠረው ሁኔታ ከፍተኛ ስጋት ፈጥሮባቸዋል። መለስካቸው አምሃ ተከታትሎታል። የቀድሞ አንድነት ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ ይኸው ጠቅላይ ፍርድ ቤት ቀደም ሲል የጣለውን የጉዞ እግድ ለማንሳት ሲጠበቅ የቆየ ቢሆንም ዛሬም ለመወሰን እንዳልቻለ አስታወቀ። ፍርድ ቤቱ የሰጠው ምክንያት ዳኛ አልተሟላም የሚል እንደነበረም ችሎት ቀርበው የነበሩት የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዘናውና የቅርብ ጓደኛው የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ ለቪኦኤ አስረድተዋል። ጨምረው እንዳብራሩትም ቀደም ሲል ፍርድ ቤቱ አቶ ሀብታሙ አያሌው አሁን ያጋጠመው የጤና መታወክ ያለበት ደረጃ በሀገር ውስጥ ለመታከም የሚችል እንዳልሆነና በግድ ለሕክምና ከሀገር ውጭ መጓዝ እንዳለበት የሚያስረዳ የሐኪም ማስረጃ እንዲያመጡ በታዘዘው መሠረት ይህንኑ ማስረጃ ማቅረባቸውን አስታውሰዋል። ይሁንና በተጨማሪ የሐኪሞች ቦርድ የፈረመበት ማስረጃ እንዲመጣ ስለታዘዘ ይኸውም በትናንትና ዕለት ተሟልቶ መቅረቡንም ለፍርድ ቤቱ እንዳስረዱ አቶ ዳንኤል ገልጸዋል። ዳኛ ግን ማሟላት ያለበት መንግስት እንደሆነ ለችሎቱ እንደጠቆሙና በዚህ ምክንያት የዜጎች ፍትህ የማግኘት መብት መስተጓጎል እንደማይገባው ለፍርድ ቤቱ አቤት ማለታቸውን ዘርዝረዋል። ፍርድ ቤቱ በበኩሉ ችሎቱን የሚያሟላ ዳኛ እንደተመደበ፣ ይሁንና ዛሬ ሊደርሱ እንዳልቻሉና በሚቀጥሉት ቀናት ሊሰየሙ እንደሚችሉ ገልጾ እስከ መጪው አርብ ድረስ እንዲከታተሉ ነግሯቸዋል። ወይዘሮ ቤተልሔምና አቶ ዳንኤል ለቪኦኤ እንዳሉት የአቶ ሀብታሙ ቤተሰብና ወዳጆቹ በእነሱ በኩል ሊደረግ የሚችለውንና ሕግ የሚጠይቀውን ሁሉ አሟልተው ምንም አይነት ውጤት ለማስገኘት አለመቻላቸው ለከፍተኛ ስጋትና ጭንቀት ዳርጓቸዋል። አቶ ሀብታሙ አያሌው አቃቢ ሕግ ቀደም ሲል በበታች ፍርድ ቤት የመሠረተበትን የሽብር ወንጀል ክስ መከላከል ሳያስፈልገው በነጻ የተሰናበተ ቢሆንም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ስላለ የጉዞ ግድ እንደተጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ